በኢትዮጵያውያን አቆጣጠር 1993 ዓ.ም ህወሓት ካጋጠመው ክፍፍል በኋላ ነባር የሚባሉ የድርጅቱ መስራቾች እንዲሁም ከፍተኛ አመራሮች ፓርቲው ለቀው በየግላቸው ትግልና ሌላ መስክ ተሰማርተው ቆይተዋል። ከክፍፍሉ በኋላ ከመንግስትና ፓርቲ ስልጣን የተገለለው አንደኛው ኃይል ገዢው ክፍል ጥቃት እያደረሰብን ነው ሲል በተደጋጋሚ ሲገልጽ መቆየቱ የቅርብ ዓመታት ትውስታ ነው። ከዚህና ሌሎች ለዓመታት የዘለቁ በርከት ያሉ ውዝግቦች በኋላ የቅድሞ ታጋዮቹና አመራሮች አብዛኞቹ በተገኙበት ትናንት በመቀለ አንድ ላይ አ አራተኛው ዓመት የካቲት 11 ሲያከብሩ አምሽተዋል። ከህወሀት ክፍፍል በፊት የትግራይ ክልል ርዕሰ መስተዳድር የነበሩት ከክፍፍሉ በኋላ አረና ለላዕላዊትና ዲሞክራሲ ፓርቲ መስርተው በተቃዋሚነት የታገሉት አቶ ገብሩ አስራት በትላንትናው ስነስርዓት ከተገኙ ታዳሚዎች መካከል ናቸው። አቶ ገብሩ አስራት የካቲት 11 የአንድ ፓርቲ በዓል ተደርጎ ለአምታት ሲከበር መቆየቱ ተገቢ እንዳልነበረ ተናግረዋል። ይሄ በዓል የህዝብ በዓል ነው። ልጆቹ የተሰውበት በአካል ጎደልነት የተሰቃዩት ሁሉ የሚያከብሩትና የትግራይ ህዝብም በአንድ ወይ በሌላ መልኩ በዚህ የተሳተፈበትና መስዋዕት የከፈለበት ስለሆነ የሁሉም በዓል መሆን ሲገባው የአንድ ድርጅት ያውም የህወሀት በዓል ነው ተብሎ ይወሰድ ስለነበር ለህወሀት የፕሮፓጋንዳ መሳሪያነት ጥቅም ሲውል ነበር። አሁን ይሄ የመቅረት የማስቀረት ጅምር ነው ለማለት እችላለሁ። ከአቶ ገብሩ አስራት በተጨማሪ በትላንትናው ስነ ስርዓት ሌሎች በኢትዮጵያ ፖለቲካ ትልቅ ስም ያላቸው የቀድሞ የህዋ አታጋዮች ና የኢትዮጵያ መንግስት ባለስልጣናት ተገኝተዋል። በመጀመሪያ የህዋ አታጋይ ቀጥሎም በመከላከያ ሚኒስትርነት የሰራው ከክፍሉ በኋላ ለአመታት ታስሮ የተፈታው አቶ ስዩ አብርሃ ባለፈው ጊዜ ብዙ መቆሳሰል የተፈጠረ ቢሆንም የጋራ ታሪኩ ግን ማድበስበስ አልፈልግም ሲሉ ተናግረዋል። ታሪክ አለ፣ በውስጣችን አለ፣ የጋራ ታሪክም አለ። ማድበስበስ አልፈልግም፣ የጋራ ታሪክም እንዳለ ግን አቃለሁ። ስለዚህ የሰማዕታት ሐውልት፣ የሰማዕታት ሁኔታ፣ የድሮ ሁኔታዎች እንዲህ እንድታስታውስ ይረዳል። ወደፊት ደግሞ እናየዋለን። ሌላው የበዓሉ ተጋባዥ የቀድሞው የኢትዮጵያ ጦር ኃይሎች ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ ናቸው። ከዓመታት በኋላ አንድ ላይ በዓሉ ማክበራቸው ደስታ እንደፈጠረባቸው ተናግረዋል። በፖለቲካ ስራ ውስጥ ልዩነቶች ይኖራሉ። ልዩነቶች የሚፈቱበት መንገድ ነው የሚያጣላው እንጂ ለምን ልዩነት ነበር አይባልና ይሄ ግን በሰለጠነ መንገድ ልዩነቶቻችንን እያስተናገድ እንሄዳለን እንዳለ አድርጌ ስለምወስደው የትግላችን ውጤት የትግላችን ፍሬ ነው ብዬ ስለማስብ ደስ ብሎኛል በጣም የወቅቱ የህወሀት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በሰጡን አስተያየትም ፓርቲያቸው ባለፈው ዓመት ካደረገው ግምገማ በኋላ በአካሄዱ ላይ ማስተካከያ ማድረጉ ጠቁመዋል አብ አካይዳና ነስተካከል ኢልና ኢና እዚ ናተቃየምካ በአካሄዳችን ላይ እናስተካክል ብለናል። እየተቀያየሙ እየተራራቀ መሄድ መታረም አለበት ብለናል። የፖለቲካው ትግል ባለበት ሆኖ መለያየቱና መቀያየሙ ግን ሊቀር ይገባል ብለን ወስነናል። የዝግጁነታችን ማሳያ ደግሞ ከዚህ በፊት በተለያዩ መድረኮች ከተለያዩ ኃይሎች ጋር ተገናኝተናል። በሚያመሳስሉን ጉዳዮች ላይ አብሮን መስራት ዝግጁ ነን። በነጋዴዎቹ ተነሳሽነት ሁላችን የካቲት 11ን አንድ ላይ እንድናከብር ማድረጋቸው ትልቅ ነገር ነው። አብ ሓደ ኮይኑ ምብዓሉ ዓብዪ ነገር እዩ። የትላንቱ መድረክ ያዘጋጀው የትግራይ ክልል ንግድና ዘርፍ ማህበራት ምክር ቤት የተሰኘ ሲቪክ ማህበር ነው። ለዲ ደብሊው ዘገባ ሚሊዮን ኃይለስላሴ መቀለ።